Agarinha Report. የአሜሪካ ፍርድ ቤት የኢትዮጵያውያን የጊዜያዊ ከለላ እንዲያበቃ የትራምፕ አስተዳደር የሰጠውን ውሳኔ በጊዜያዊነት አገደም። የአሜሪካ የፌዴራል ዳኛ የትራምፕ አስተዳደር ለኢትዮጵያ ዜጎች የተሰጠው ከለላ በማብቃት ከሀገር እንዲወጡ ያዘዘውን ውሳኔ በጊዜያዊነት አግዶታል። ዳኛ ጉዳዩ በሕግ አግባብ እስኪታይ ድረስ በየካቲት 13 የሚጀምረው የከለላ መቋረጥ እንዲዘገይ መወሰናቸውን ገልጸዋል። የአሜሪካ የፍትሕ ቢሮ ከኢትዮ ኢትዮጵያውያኑ ስደተኞች ለቀረበበት ክስ መልስ ለመስጠት ተጨማሪ ጊዜ እንደሚፈልግ ቢገልጽም የፍርድ ቤቱን የማዘግየት ውሳኔ ግን ተቃውሟል ብሏል ሮይተርስ በዘገባው። ማህበራዊ ሚዲያ በኢትዮጵያ በዳኞች ስነ ልቦና ላይ ጫና እየፈጠረ ነው ተባለም። በምስጢር ሊያዙ የሚገባቸውን የፍርድ ቤት መረጃዎች በማሰራጨትና በዳኞች የስነ ልቦና ጫና በመፍጠር የፍትህ አካላት ነጻና ገለልተኛ ውሳኔ እንዳይሰጡ ተጽዕኖ እያሳደረ መሆኑን የፌዴራል ህግና ፍትህ ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዲሬክተር አምባሳደር ደግፌ ቡላ ማህበራዊ መገናኛ ብዙሃን በዳኝነትና በፍትህ አካላት የፈ ያጠሯቸው ስጋቶችና መልካም ድሎች በሚል በተካሄደ የጥናት ሲምፖዚየም ላይ እንደገለጹት ማህበራዊ ሚዲያዎች ለህግ ግንዛቤና ለመረጃ ፍሰት አዎንታዊ ሚና ቢኖራቸውም ከቅርብ ጊዜያት ወዲህ ግን የሐሰት መረጃዎችና የጥላቻ ንግግሮች የሚሰራጩበት በመሆናቸው የሀገር ደህንነትና የዳኞች ውሳኔ ላይ ስጋት እስከመጣል ደርሰዋል ብለዋል። በተለይም በፍርድ ቤት በተያዙ ጉዳዮች ላይ አስቀድሞ ፍርድ በመስጠት በፍትህ ስርዓቱ ላይ ጥርጣሬ እንዲፈጠር እያደረጉ መሆኑ ኑን ገልጸዋል። የፍትህ ስርዓቱን ታማኒነት ለመጠበቅና የዳኞችን ገለልተኝነት ለማረጋገጥ የማህበራዊ ሚዲያ አጠቃቀም በህግ ማስተዳደርና ስርዓት ማስያዝ ይገባልም ሲሉ ገልጸዋል። ተቋማት የማህበራዊ ሚዲያን አሉታዊ ተጽዕኖ ለመከላከልና የፍትህ አካላትን ነጻነት ለማስከበር በትኩረት እንዲሰሩም ኃላፊው አሳስበዋል። የአይሻ ሁለት የነፋስ ኃይል ማመንጫ ፕሮጀክት ተመረቀም። ከአዲስ አበባ በ700 ኪሎሜትሮች ርቀት ላይ በሶማሌ ክልል አይሻ ከተማ አቅራቢያ የተገነባው የአይሻ ሁለት የነፋስ ኃይል ማመንጫ ፕሮጀክት የመጀመሪያ ምዕራፍ ግንባታ በይፋ ተመርቋል። በምርቃት ስነ ስርዓቱ ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የጅቡቲ ፕሬዚዳንት እስማኤል ኦማር ጌሌ፣ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድን ጨምሮ የተለያዩ ኃላፊዎች ተገኝተዋል። የኃይል ማመንጫ ፕሮጀክቱ ከ257 ሚሊዮን ዶላር ሀርብ ላይ በሆነ ወጪ በ209 ዓ.ም ግንባታ የተጀመረ ሲሆን በፕሮጀክቱ የመጀመሪያ ምዕራፍ የ32 3 ሳ ተርባይኖች ተክላ 30 የሰራተኞች መኖሪያ ቤቶችና የስዊች ያርድ እንደዚሁም የማስተላለፊያ መስመር የግንባታ ስራዎች ሙሉ በሙሉ ተጠናቀዋል ተብሏል። የኢትዮጵያ ኤሌክትሪክ ኃይል እንዳለው የተመረቀው የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት የመጀመሪያው ምዕራፍ በ32 ተርባይኖች 80 ሜጋዋት ኃይል እያመነጨ ይገኛልም ሲል አስታውቋል። ለሰባተኛው ጠቅላላ ሀገራዊ ምርጫ እስካሁን ድረስ 41 በተናጠል እና 15 ደግሞ በሶስት የተለያዩ ጥምረቶች የቀረቡ የፖለቲካ ፓርቲዎች መስፈርቱን አሟልተው እጩዎቻቸውን በዲጂታል መንገድ እየመዘገቡ ነው አለ የኢትዮጵያ ብሔራዊ ምርጫ ቦርድ። በምርጫ ቦርድ የጊዜ ሰሌዳ መሰረት ከጥር 1 ቀን 2018 ዓ.ም እስከ የካቲት 1 ቀን 2018 ዓ.ም ምት በሚቆየው የእጩዎች ምዝገባ የፖለቲካ ፓርቲዎች ሲስተም አስተዳዳሪዎች ቦርዱ ባለሙያዎች ድጋፍ እየተደረገላቸው የእጩዎቻቸውን ምዝገባ እያከናወኑ ይገኛሉ ተብሏል። ቦርዱ በቴክኖሎጂ የታገዘ የእጩዎች ምዝገባ ሥርዓትን ያስጀምረው ባለፉት የምርጫዎቹ ወቅት የፖለቲካ ፓርቲዎች በምርጫ ክልል ጽሕፈት ቤት በመቅረብ እጩዎቹን ሲያስመዘግቡ ደረሰብን ያሉትን መንገላታት ጨምሮ ከማንኛውም ውጫዊ ተጽዕኖ ነፃ ለማድረግ በማሰብ መሆኑ መግለጹ ይታወሳል። ዲጂታል ስርዓቱ ሰነዶችን አሟልቶ ከማቅረብ እንደዚሁም ምልልስ ማስቀረት በእጩዎች አመዘጋገብ ወቅት የሚከሰቱ የመረጃ ክፍተቶችን በመፍታት ፓርቲዎች በተመቻቸው ስፍራ ያለ ሰዓት ገደብ እንዲመዘገቡ ለማስቻልና በድምፅ መስጫ ወረቀት ላይ የእጩዎች አደረደር ቅደም ተከተልን ለመወሰን በሚደረግ የጣወጣት ስነስርዓት ወቅት መረጃቸውን እንደ አዲስ ማስመዝገብ ሳያስፈልጋቸው በዲጂታል ሲስተሙ ላይ እጣውን ማውጣት የሚያስችል መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጹ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከጥር 17 ቀን 2018 ዓ ም ጀምሮ በትግራይ በአማራና በአፋር ክልሎች አንዳንድ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር የሰብአዊ መብቶች ሁኔታ እየተከታተልኩ ነው አለም መግለጫውን ይፋ እስካደረገበት ጊዜ ድረስ በተለይም በጠለምት በመጋሌ እና በአብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት የአካል ደህንነት ነፃነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳት ያለሁ ብሏል። በእነዚህ አካባቢዎች የተከሰተውን ግጭትና ወታደራዊ እንቅስቃሴ ተከትሎ ወደ ጦርነት ሊሸጋገር ይችላል በሚል ስጋት ነዋሪዎች በኮማንድ ፖስት ስር ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደዚሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን ኢሰመኮ መገንዘቡን በመግለጫው አስታውቋል። ይህ ግጭትም የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ የአካባቢዎችን ነዋሪዎችም ለተጨማሪ ጉዳትና መፈናቀል እንደዚሁም ሌሎች ሰብአዊ መብቶች ጥሰቶች የሚያጋልጥ ነውም ብሏል። በመሆኑም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ፣ በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ፣ እንደዚሁም ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ኢሰመኮ አሳስቧል። በተመሳሳይ በትግራይ ክልል ዳግም ውጥረት መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቀቡ በጥብቅ አሳስቧል። በትግራይ ክልል ውጥረት እየናረ መምጣቱንና በአንዳንድ የክልሉ አካባቢዎች ግጭቶች መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሁሉም ወገኖች እንዲታቀቡ በጥብቅ አሳስበዋል። ኮሚሽኑ ሰሞኑን ባወጣው መግለጫ ሊቀመንበሩ በትግራይ ያለውን ሁኔታ በቅርበት እየተከታተሉ መሆና ማቸውንና በቅርብ ጊዜ የታዩ ክስተቶችም ከፍተኛ ስጋት እንደፈጠሩባቸው ማስታወቃቸውን ገልጿል። በፌዴራል መንግስት እና በህወሀት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውን እና በአፍሪካ ህብረት የሚመራውን የዘላቂ ግጭት ማቆም ስምምነት ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ አጽኖ ሰጥተውበታል። ሊቀመንበሩ ሁሉም ወገኖች መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡና ያልተቋጩ ጉዳዮቻቸውን ገንቢ በሆነ ውይይት እንዲፈቱ ጥሪም አቅርበዋል። በሌላ በኩል ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎቻቸውን ወደ ነበሩበት እንዲመለሱ ማዘዛቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ከትግራይ ክልል ቴሌቪዥን ጋር በወቅታዊ ሁኔታ ያተኮረ ንግግር ያደረጉት ጊዜያዊ ፕሬዝደንቱ ከቀናት በፊት የተወሰኑ ኃይሎቻቸው የአገር መከላከያ ሰራዊት ወደሚገኝበት ጸለምት ወረዳ ገብተው እንደነበር አስታውቀዋል። እርሳቸው እንዳሉት በሰ ሰላም እንጂ በውጊያ የሚመለስ ጥያቄ የለንም ያሉ ሲሆን፣ ችግሮች ግጭቶች ሲፈጠሩ በፕሪቶሪያ ስምምነት መሰረት መዳኘት እንዳለባቸው እንደሚያምኑም ተናግረዋል። ጊዜያዊ አስተዳደሩም በፌዴራልና በትግራይ ክልል ስምምነት የቆመ ስለሆነ ከሁለቱ አካላት ድጋፍና ተደማጭነት ማግኘት እንደሚኖርበት መግለጻቸውም ታውቋል። ኢትዮጵያና ኬንያ ድንበር ተሻጋሪውን የዳዋ ወንዝ በጋራ ለመጠቀም መስማማታቸው ተገለጸም። ሁለቱ ሀገራት በተለይ በሰሜናዊ ኬንያ በድርቅ ወቅት የሚከሰቱ ችግሮችን ለመከላከል ከኢትዮጵያ ወደ ኬንያ በሚፈሰው ዳዋ ወንዝ ተፋሰስ ላይ ሰሞኑን እንደመከሩ የኬንያ መገናኛ ብዙሃን ዘግቧል። የዳዋ ወንዝ ተፋሰስ በኢትዮጵያና ሰሜናዊ ኬንያ ድንበር አካባቢ ከሶስት ሚሊዮን የሚበልጡ ሰዎችን በድርቅ ወቅት በመስኖ ልማትና በእንስሳት መጠጥነት ማገዝ እንደሚችል እንደሚችል ነው የተገለጸም። በወንዙ ላይ ግድብ በመገንባት ከሁለት ቢሊዮን ኪቢክ ሜትር በላይ ውሃ ማጠራቀም በሚቻልበት ሁኔታ ዙሪያ የሁለቱ ሀገራት ልዑካን ቡድኖች መምከራቸውን ነው መገናኛ ብዙሃን የጠቀሱት። የሰሜናዊ ኬንያ ግዛቶች በሆኑት ማንዴራ፣ ዋጅር፣ ጋሪሳ እና ኢሲዮሎ በተደጋጋሚ በድርቅ እንደሚጠቁ የኬንያ መንግስት መግለጹ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ የንግድ ምክር ቤት የ2026 የአመቱ የኢንዱስትሪ ኢነርጂ ፕሮጀክት ተብሎ ተመረጠ። የእውቅና ስነ ስርዓቱ ጥር 21 ቀን 2018 ዓ.ም ጋና አክራ ነው የተከናወነው። በእውቅና ስነ ስርዓቱ የተለያዩ ሀገራት መሪዎች የተገኙ ሲሆን በአፍሪካ የንግድ ምክር ቤት የአፍሪካ የንግድ ሽልማት ዳይሬክተር መሐሙድ ሃያቱ እንደገለጹት ምክር ቤቱ ፕሮጀክቱን ለመሸለም የወሰነው ግድቡ ለአፍሪካ የኢንዱስትሪ ሽግግር ለቀጠናዊ የንግድና የኤሌክትሪክ ትስስር እያበረከተ ያለውን የጎል አስተዋጽኦ እና የፕሮጀክት አመራር ሚና እውቅና ለመስጠት በማሰብ ነው ብለዋል። ግድቡ በኃይል ማመንጨት አቅምና ዋስትና እንደዚሁም በረጅም ጊዜ የኢንዱስትሪ ሽግግር ላይ እየተደረገ ላለው ትልቅ ኢንቨስትመንት ዋስትና መሆኑን ዳይሬክተሩ መናገራቸው ተገልጿል። ግድቡ ለከፍተኛ ማኑፋክቸሪንግ፣ ለግብርና ማቀነባበሪያ እና ለኢንዱስትሪ የሴት ሰንሰለቶች መሰረት የጣለ መሆኑን የጠቆሙት መሐሙዱ ለቀጠናዊ የኃይል ትስስርና ለዘላቂ ኢኮኖሚ ልማት ከፍተኛ አስተዋጽኦ እንደሚያበረክት በማመን የዚህ ዓመት ተሸላሚ መሆኑንም ገልጸዋል። ኢትዮጵያ ከዩሮቦንድ አበዳሪዎች ጋር በመርህ ደረጃ ስምምነት ላይ ደርሳበት የነበረው የብድር ሽግሽግ ሳይሳካ ቀረ ተባለም። የብድር ሽግሽጉን በተመለከተ ኢትዮጵያ ዓለም አቀፍ ጠበቃ ቀጥራ ከዩሮ ቦንድ አበዳሪዎች ጋር ንግግር ስታደርግ መቆይቷ ይታወሳል። ከሳምንታት በፊትም በመርህ ደረጃ ስምምነት ላይ መድረሳቸውን አሳውቀውም ነበር። ይሁንና ስምምነታቸው ስራ ላይ ይውል ዘንድ የዓለም አቀፉ የገንዘብ ድርጅት አይኤምኤፍና የቡድን ሀያ አገራት አበዳሪዎች ኮሚቴ ይሁንታ ሲጠበቅም ነበር። ታዲያ የቡድን ሀያ ሀገራት የአበዳሪዎች ኮሚቴ እንዳለው ኢትዮጵያ ከውጭ ንግድ የምታገኘው ገቢ አይኤምኤፍ ከተነበየው በላይ ከሆነ ከምታገኘው ገቢ 2.75 በመቶ ለዩሮ ቦንድ አበዳሪዎች በተጨማሪነት እንድትከፍል የሚጠይቀው የስምምነት አካል ኢትዮጵያ ብትስማማበትም የቡድን ሀያ አበዳሪዎች ኮሚቴ ሳይቀበለው ቀርቷል። ይህንንም ኮሚቴው ለኢትዮጵያ በጻፈው ይፋዊ ደብዳቤ ማሳወቁ ተገልጿል ተገልጿል። በመርህ ደረጃ ስምምነት ላይ ተደርሶበት የቆየው የብድር ሽግሽግ የሁሉንም አበዳሪዎች አገሮችን እኩል የመመልከት ሳቤን ያላከበረ ነውም ተብሏል። በመጨረሻም አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ የብራንድ አምባሳደር ሆኖ ተሾመም። የብሔራዊ ዲጂታል መታወቂያ ፕሮግራም በአትሌቲክስ ርቀቶች የዓለም ሪከርድ ባለቤት የሆነውን አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አድርጓል። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆኖ የተሰየመው የብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ይፋዊ የስራ ማስጀመሪያ መርሃ ግብር በተካሄደበት ወቅት ነው። ብሔራዊ መታወቂያ ፕሮግራም ፋይዳን ለሁሉም ለማድረስ የፐርሰንት እቅድ አቅዷል። በስካሁኑም ከ32 ሚሊዮን በላይ ዜጎች የመታወቂያው ባለቤት መሆናቸውን በበጀት ዓመቱም ለ9 ሚሊዮን ዜጎች ለማድረስ እቅድ መያዙን ፕሮግራሙ አስታውቋል። ይህንን ግብ ለመደገፍም ታዋቂና በሕዝብ ዘንድ ተቀባይነት ያለው የብራንድ አምባሳደር መሰየም አስፈላጊ ሆነው በመገኘቱ አትሌት ቀነኒሳ በቀለም የብራንድ አምባሳደር ማድረጋቸውን የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሄ የወዳሄ አርአያ ስላሴ ተናግረዋል። አቶ ዮዳሄ እንዳሉት አትሌቱ በህዝብ ዘንድ ያለውን ተቀባይነትና ተወዳጅነት በመጠቀም በሁሉም የሀገሪቱ ክፍሎች ያሉ ነዋሪዎችን ለፋይዳ ዲጂታል መታወቂያ ተጠቃሚ ለማድረግ በጋራ እንደሚሰሩም ገልጸዋል። ሀገርኛ ሪፖርት